የወጣቶች ዓለም ውይ፣ ዛሬስ ድብር ብሎኛል ብለን እናውቃለን። ግን ይህ ድብርት ሲደጋግም ራስን እስከ ማጥፋት የሚያደርስ በሽታ መሆኑን እናውቃለን። ድብርት በእንግሊዝኛው ዲፕሬሽን የአእምሮ በሽታ ነው። እንደ የዓለም የጤና ድርጅት ደብልዩ ኤች ኦ ከሆነ በዓለም ዙሪያ ከሶስት መቶ ሚሊዮን በላይ ሰዎች የበሽታው ተጠቂ ናቸው። ከወንዶች ይልቅ ደግሞ በሽታው በሴቶች ላይ ያመዝናል። ሰዎች ሳይጠነቀቁ ቀርተው የሚይዝ በሽታም አይደለም። ይሁንና ታማሚዎች የበሽታውን ስሜት በሚስጥር ይይዛሉ፣ በተለይ አፍሪቃ ውስጥ የዲደብሊው ዘጋቢ ኬቲ ሾርት ከዛምቢያ እንደዘገበችው ከሆነ ዛምቢያ ውስጥ እድሜያቸው ከ14 እስከ 25 የሚሆኑ ወጣቶች ዘንድ የታማሚዎች ቁጥር እየጨመረ ይገኛል። ከባድ የሚያደርገው ደግሞ በቂ የሕክምና ባለሙያ አለመኖሩ እና ማህበረሰቡ ስለበሽታው ያለው ግንዛቤ ማነስ ነው። ሉሳካ ውስጥ የሚገኝ አንድ የአእምሮ ሆስፒታል እንደሚያመላክተው በድንገተኛ ወደ ሆስፒታል ከሚመጡት ሰዎች መካከል ከ34 በመቶ በላይ ራሳቸውን የጎዱ ወይም ህይወታቸውን የማጥፋት ሙከራ ያደረጉ ናቸው። አብዛኞቹም ከድብርት በሽታ ጋር በተያያዘ ነው። በዛ ላይ ለአእምሮ ህሙማን የተገነባው ብቸኛ ሆስፒታል የበሽተኛውን ቁጥር መቋቋም አልቻለም ትላለች ካቲ። የ22 ዓመቷ ናታሻ ኬምፔ ከነዚህ ህሙማን አንዷ ናት። እናቷ ሲሞቱ ነው የድብርት በሽታው ይጀመራት። እሷ ካረፈች በኋላ አጠገቤ ሰው ስለሌለኝ የብቸኝነት ስሜት ይሰማኝ ነበር ብቻ። በገንዘብም የሚደግፈኝም ሆነ ምን ማድረግ እንዳለብኝ፣ ህይወቴን እንዴት መምራት እንደምችል ድጋፍ የሚሰጥ ሰው ፈልግ ነበር። በተለይ ወላጆች በህይወት ከሌሉ ይህን ለማግኘት መፈለግ አለን ስለዚህ ሞትን የተሻለው አማራጭ አድርጌ ያይ ነበር። ከየት እንደምጀምር ወዴት መሄድ እንዳለብኝ መላውን ስላላወቅኩት ማለት ነው። የ18 ዓመቷ ናታሻ ካዜኔም የበሽታው ተጠቂ ናት። ዲፕሬሽን ኢን ማይ ላይፍ ሃዝ ቢን ኮዝድ ባይ ሎስ ኦፍ ማይ ላቭድ ዋን የድብርቴ ምክንያት በጣም የምወዳት አክስቴን በማጣቴ ነበር። ከሞተች ሁለት ወር በኋላም ስሜቴን መቆጣጠር አልችልም ነበር። ያን የጠንካራ ድብርት ውስጥ ገባሁ። ተስፋ ቢስነት ተሰማኝ። ራሴን የማጥፋት ስሜት ይገፋፋኝ ነበር። መብላትና መጠጣት አልችልም ነበር። ወላጆቼ ተፋተዋል። ያም ጎድቶኛል። በተለይ ደግሞ በማህበረሰቡ ዘንድ ጠንካራ ሆነው መገኘት የሚጠበቅባቸው ወንዶች ድብርት ሲያዙ ይበልጥ ፈታኝ ያደርገዋል። ይህ ብቻ ሳይሆን ድብርት በአብዛኞች ዘንድ በግልጽ የሚወራ በሽታ አይደለም። ሊዛ ቶምሰን በዛምቢያ የስነ ልቦና ሐኪም ናቸው። በድብርት በሽታ ምክንያት ወደ እሳቸው የሚመጡት ወጣት በሽተኞች መንስኤ የተለያዩ ናቸው ይላሉ። ከቤተሰብ ጋር የሚያገናኘው ነገር ይኖራል ወይም ከኢኮኖሚ ጋር በሀገሪቱ ስራ የማግኘት ተስፋ አለን ወይስ እኛ ወጣቶች መቼም ስራ አናገኝም? የመሳሰሉት እና ሌሎች በርካታ ምክንያቶች ወጣቶችን ድብርት ውስጥ ሊጥሉ ይችላሉ። ይህ ዛምቢያ ውስጥ ነው። ኢትዮጵያስ? የበሽታው ተጠቂ የሆኑና ለዲደብሊው ለመናገር የደፈሩ ወጣቶች ተከታዩን ጽፈውልናል። እኔ የዚህ በሽታ ተጠቂ ነኝ። መፍትሄ ማግኘት አልቻልኩም። በውስጤ ትንሽ ችግር አጋጥሞኛል። መፍትሄ እንዴት ማግኘት እንደምችል አላውቅም ሲሉ አንዱ አስተያየት ሰጪ። ሌላው ደግሞ ድብርት ያለበት ወንድም አለኝ። ራሱን ለማጥፋት ብዙ ጊዜ ሙከራ ሲያደርግ ይዘነዋል። ምን ማድረግ አለብን ሲሉ ይጠይቃሉ። ሌላው አድማጭ ደግሞ ለረዥም ዓመታት የዚህ በሽታ ተጠቂ ነበርኩ። በትክክልም ራስን እስከ ማጥፋት የሚያደርስ በሽታ ነው። አንዳንድ ሰዎች የተለያዩ መድኃኒቶች ይወስዳሉ። እኔም ብዙ ሞክሬያለሁ፣ ግን አልተሳካም። ድብርትን በመጸለይ ይለቃል፣ እኔ ምስክር ነኝ ይላሉ። የህክምና ባለሙያዋ ሊዛ ቶምሰንስ ምን ይላሉ? ድብርት መታከም የሚችል በሽታ ነው። መጀመሪያ ድብርቱን ያስነሳውን መንስኤ ማጥናት ያስፈልጋል። ከዛም በቴራፒ ወይም በመድኃኒት ህክምና መስጠት ይቻላል። ታዲያ በሽታውን በህክምና መከታተል ከተቻለ ለምን በተለይ አፍሪቃ ውስጥ ሚስጥር ተደርጎ ይወሰዳል? የዲደብሊዩ ባልደረባ ወንጂኮ ምዋራ አጠያይቃለች። በአፍሪቃ በርካታ ማህበረሰቦች ዘንድ ችግሩ ቃል እንኳን የለውም። የምትበለው አለ ጥሩ ስራ አለ ምን ሆነህ ነው ደበረኝ የምትለው? ምክንያቱም ይህ ችግር የሚፈጠረው ምንም ከሌለሽ ብቻ ነው ተብሎ ይወሰዳል። ነገር ግን ከምንሰማቸውና ከምናነባቸው ዘገባዎች መረዳት የሚቻለው ችግሩ ሁሉንም ሰው እንደሚመለከት ነው፣ የትምህርት ደረጃ ወይም የማህበራዊ ደረጃን ሳይለይ ማለት ነው። ይሁንና የማይዳሰስ ርዕስ ተደርጎ ነው የሚታየው። ደቡብ አፍሪካ ውስጥ የተደረገ አንድ ጥናት እንደሚያመላክተው ሰዎችን ለሞት ከዳረጉ ምክንያቶች መካከል ራስን ማጥፋት በሁለተኛ ደረጃ ተቀምጧል። በተለይ እድሜያቸው ከ15 እስከ 29 ባሉ ወንዶች ዘንድ። ራሳቸውን ያጠፉ ሰዎች መዘርዝርን በትክክል በድብርት በሽታ ከሚጠቁት ሰዎች ይልቅ ለማግኘት ይቀላል። ምክንያቱም ቀደም ሲል እንደተገለጸው ሰዎች ለመናገር ስለማይደፍሩ ነው። ታዲያ ራሳችን ወይም ቅርብ የሆኑ ሰዎቻችን በበሽታው ይጠቁ ዘንድ እንዴት ማወቅ እንችላለን? ምክንያቶችስ ምንድን ናቸው? ዶክተር ቺኒየሉ አዳ ኢኪያኮ ድብርት የአእምሮ ማዕከላዊ የነርቭ መናጋት ነው። በየቀኑ የማዘን ምልክት ይታያል። ወይ በቂ እንቅልፍ ማጣት ወይም ከበቂ በላይ መተኛት፣ ኃይል ማጣት፣ አንድ ነገር ላይ አተኩሮ መስራት አለመቻል የጥፋተኝነት ስሜት መሰማት፣ ተስፋ ቢስነት፣ ዋጋ ቢስነት፣ እርዳታ ቢስነት የመሳሰሉት ናቸው። ወጣቶች ድብርት ሲይዛቸው ናይጄሪያ ውስጥ ምን እንደሚያደርጉ ዲደብልዩ አጠያይቆ ነበር። የተወሰኑ ወጣቶች የመለሱትን እናሰማችሁ። ሙዚቃ አዳምጣለሁ። የማነባቸው ልብወለድ መጽሐፎች እንዲያነቃቆኝ ይሞክራለሁ በእግር ሽርሽር ሄዳለሁ። ጓደኞቼ ጋር እደውላለሁ። ክርስቲያን ነኝ፣ መጽሐፍ ቅዱሴን አነባለሁ፣ ወደ እግዚአብሔር ጸልያለሁ ብለውናል። አፍሪቃ ውስጥ በሽታው የበለጸጉ ሀገሮች በሽታ ወይም ከሀብትና ዝና ጋር በተያያዘ የሚመጣ በሽታ ተደርጎ ይወሰዳል። ከዛም አልፎ ሰይጣን ነው፣ አጋነንት ነው፣ ሌላም ሌላም ይባላል። The first thing they will tell you is they will pray about it. Maybe not the first thing, but one of the first things they will tell you. ድብርት እንዳይዘኝ አላስጨንቅም የሚል ምርጫ የሚሰጥ በሽታ አይደለም። በተለይ አፍሪካ ውስጥ በጸሎት ከጎንሽ ነን ይላሉ። ይሁንና መፍትሄው ይህ አይደለም። ከድብርት ለመላቀቅ መፍትሄውን ባለሙያ ዘንድ ማፈላለግ ነው። ድብርት ያለባቸው አንድ አስተያየት ሰጭ ከኢትዮጵያ፣ ዝም ብሎ ይጨንቀኛል፣ አእምሮ ይታወካል። በምን እንደሆን እንኳን አላውቅም። እንደምንም ብዬ ጽናናለው፣ ያልፍልኛል። ሳምንት ያክል ደና ከሆንኩ በኋላ ተመልሶ መጣል ያኔ ሰው እፈልጋለው፣ ከጓደኞቼ ጋር መቀላቀል፣ ከዛ ትንሽ ረሰዋለሁ። ደሞ ጠዋት ላይ ከእንቅልፌ ስነሳ ምግብ መብላት አልችልም። ሆዴ እንቀጠቀጣል። እምገባበት ይጠፋኛል። ግን ለማንም አላወራም። ተስፋ ቆርጫለሁ። አንድ ቀን የማብድ ይመስለኛል። ለሰው እንዳላወራ ልታብድ ነው ይሉኛል እያልኩኝ ለቤተሰቦቼ እንኳን አልነገርኩም ብለውናል። ታዲያ ድብርት ያዛቸው እንዴት ብለው ነው ለሌሎች ስሜታቸውን የሚናገሩት? ይህ በተለይ ለወንዶች ከባድ እንደሆነ ነው ዶክተር ኢኪያኮ የሚናገሩት። አንዳንድ ጊዜ ድብርት ያለባቸው ወንዶች በቀላሉ ይቆጣሉ። ትናንሽ ነገሮች ያበሳጫቸዋል። ይህም የባሰ ያስጨንቃቸዋል። አንዳንድ ሰዎች ደግሞ የእንቅልፍ ችግር አለባቸው። መተኛት አይችሉም ወይ ደግሞ ብዙ Or they sleep too much. Why it's necessary to speak about depression now is to avoid. በድብርት ምክንያት ራሳቸውን የሚያጠፉትን ሰዎች ቁጥር ለመቀነስ ነው። ሰዎች የተሰማቸውን መግለጽ ሲችሉ ችግራቸውን መረዳት ይቻላል። በድብርት የተያዘ ሰው ከሞተ በኋላ ምን ማድረግ ነበረብኝ ብሎ መጸጸቱ ዋጋ የለውም። ታማሚውን ደግሞ የገጠመ ችግርና የሚሰማህ ለእኔ በደንብ ግልጽ አይደለም፣ ባይሆን እንደ የስነ አእምሮ የስነ ልቦና የመሳሰሉ ሐኪሞች ጋር ብትሄድና ብታማክራቸው ይሻላል ማለት ይኖርብናል። ስለዚህ ስለ ድብርትና ስለሚያ የሚያስከትለው ነገር ማውራቱ አስፈላጊ ነው። የድብርት አይነቱ ከሰው ሰው ይለያያል፣ ሕክምናውም እንደ ክብደቱ። ዋናው ችላ ብሎ ከቁጥጥር ውጭ እስኪሆን አለመጠበቅ እንደሆነ ባለሙያዎች ይመክራሉ። ሳምንት ሌላ ወጣቱን የሚመለከት ርዕስ ይዘን እንጠብቃችኋለን። ልደት አበብነኝ ጤና